ኢትዮጵያውያን ተገናኝተው ለሰላም መፍትሄ እንዲፈልጉ የኬንያው ፕሬዚዳንት ውሩ ኬንያታ ጥሪ ማሰማታቸውን ይገልጣል። የዩጋንዳው የወሪ ሙሴቬኒም የኢጋድን ስብሰባ ጠርተዋል። ወገኖቹ በአስቸኳይ ውጊያና በጸብ መፈላለግ እንዲያቆሙ ኢጋድ ጠይቋል። የዩናይትድ ስቴትስ የዓለም አቀፍ የልማት ኤጀንሲ አስተዳዳሪ ሳማንታ ፓወር የፕሬዚዳንት ኬንያታ ደብዳቤ የማንቂያ ጥሪ ነው ብለዋል። ዝርዝሩን ደረጀ ደስታ ያቀርበዋል። እንደ ኬንያ ፕሬዚደንትና፣ እንደ ኢትዮጵያ ታላቅ ወዳጅ፣ እንደ ምስራቅ አፍሪካ ማህበረሰብ ሊቀመንበር፣ እንደ አፍሪካ ፓሲፊክና ካሪቢያን አገሮች ድርጅት ተቀማጭ ፕሬዚደንት፣ እንደ በይነ መንግስታዊ የልማት ባለስልጣን ኢጋድ ንቁ አባል እንደ አፍሪካ ህብረት የሰላምና ደህንነት ምክር ቤት አባል በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት እንደ አፍሪካ ተጠሪ ይህ ውጊያ ከተጫረ አንስቶ አስጨናቂው ቀውስ ፍጻሜ እንዲኖረው በንቃትና በትጋት ስጥር ቆይቻለሁ፣ ብለዋል ፕሬዚደንት ኡሁሩ ኬንያታ። ኬንያታ ጥሪ ለኢትዮጵያ መንግስትና ህዝብ በሚል ርዕስ ትናንት ያወጡትን ደብዳቤ የጀመሩት የኢትዮጵያን ምንነትና ትርጉም አጉልተው በማሳየት ነበር። ኢትዮጵያ አፍሪካ ውስጥና በዓለም ዙሪያ በተበተነው አፍሪካዊም እይታ ትንግርት ሀገር ነች ብለዋል። የድንቅ ኅብረ ብዝሃነት በሺዎች ዓመታት የሚመዘዝ ቀልብ ነጣቂ ታሪክ ሀገር እንደ ኔቱ አገር ኬንያ ሲሉ ቀጠሉ ፕሬዝደንት ኬንያታ። ኢትዮጵያ የሰው ልጅ መገኛና ማለምለሚያ በመሆኗ ገና ትታወቃለች። የተባበሩት መንግስታት ድርጅት መስራች አገር የሆነችው ኢትዮጵያ ብዙ አገሮችና ሕዝቦች ስለ አርነታቸው እንዲቆሙ ቅኝ አገዛዝን ኢምፔሪያሊዝምንና ሌሎች የብዝበዛ አይነቶችን በመጋፈጥ ነፃነትን እንዲጠብቁ አነቃቂ ፋና ሆናቸዋለች ብለዋል። ፕሬዚደንት ኡሁሩ ኬንያታ የጦርነቱን አጀማመርና ሁኔታ ባስታወሱበትና ለአዲስ አስተሳሰብና መንገድ ምክር በለገሱበት ሐሳባቸው ሕግና ስርዓትን እንዲሁም በአገሪቱ ውስጥ ጸጥታና ደህንነትን ለመጠበቅና ለማበረታታት በቆመው የመንግስት መዋቅር ላይ በተሰነዘረው እጅግ አሳዛኝና አዋራጅ በሆነ ጥቃት ምክንያት የተነሳው አሳዛኝ የውስጥ ቀውስ ከተጀመረ አንድ አመት ሞላው ብለዋል። የቀውሱ መነሻዎች ምንም እንኳ እንደሚስተዋለው መራርና ተቀባይነት የሌላቸው ቢሆኑም እየቀጠለ ላለው መከራና ግድያዎች እንዲሁም አሁን አገሪቱን እያዳረሰ ላለው ግልጽ ጦርነት መቀጠል እንደ ማሳመኛ ምክንያትነት ሊቀጥሉ አይገባም ብለዋል ፕሬዝደንቱ። ምንም እንኳ በቀውሱ ዙሪያ ገሃድ የሆኑ ሁኔታዎች ቢኖሩም ያሉት ኬንያታ ጦርነቱ መቆም እንዳለበት ግፊት ለማሳደር የቢሮቸውን ሙሉ ኃይል መጠቀማቸውን ተናግረዋል። ለቀውሱ ፍጻሜ ለማበጀት ከአፍሪካና ዩናይትድ ስቴትስን ዩናይትድ ኪንግደምን፣ ፈረንሳይን፣ የአውሮፓ ህብረትን ጨምሮ ከሌሎች የዓለም ታላላቅ ሀያላን አገሮች መሪዎች ጋር መመካከራቸውን ከመንግስታቱ ድርጅት ዋና ጸሐፊና ከአፍሪካ ህብረት ሊቃነ መናብርት ጋር መወያየታቸውን አመልክተዋል። ከአንድ ዓመት በኋላ ግጭቱን ከመቆም ይልቅ እየተባባሰ መምጣቱ በጥልቅ እንዳሳሰባቸው ኬንያታ ጠቁመው፣ ውጊያው በቀጠለ መጠን የሞቱ ብዛት እየጨመረ መምጣቱን፣ የመፈናቀሉ ሁኔታም መበርታቱንና የአገሪቱ ሰብአዊ ሁኔታ እየተበላሸ መሆኑን ገልጸዋል። ይህ ሁሉ እየሆነ ያለው ደግሞ በመዘዞችና በማስተጓጎል ገጽታዎቹ በታጀበውና ይበልጡን ፈተናውን እጅግ ተጎጂ የሆኑት በሚሸከሙበት የኮቪድ-19 ወረርሽኝ ውስጥ መሆኑ አብዝቶ ያሳዝናል ብለዋል። በዋነኞቹ ተዋንያን መካከል ትርጉም ያለው ንግግር ያለመደረጉ የሚያሳስባቸው መሆኑን የጠቆሙት ኬንያታ የኢትዮጵያ ቅን ወንድና ሴት ልጆች ተሰብስባችሁ በዚህ የከበደ ጊዜ የሰላም መፍትሄ እንድትፈልጉ ጥሬን አቀርባለሁ ብለዋል። በውዱ የአመራር ወንድሜ ጠቅላይ ሚኒስትሩ የሚመሩ የኢትዮጵያ መንግስት ወንዶችና ሴቶች እንዲሁም ከመንግስቱ ጋር ውጊያ የገጠሙትን የሚመሩ ወንዶችና ሴቶች መዋጋት አሁኑኑ አቁመው ለንግግር ለመቀመጥ የሚያስችላቸውን ምክንያት ማግኘት ይኖርባቸዋል ብለዋል ኬንያታ። ይህንን ማንም ሊያደርግላቸው ቀውሱን ለማቆም የፖለቲካ ወኔ ከሌላቸው ምንም አይነት ጣልቃ ገብነትና ጉትጎታ ሊያቆምላቸው አይችልም ሲሉም አክለዋል። በአደባባይና በግላጭ አብረው ሆነው መሳሪያ እንዲያስቀምጡና መዋጋት እንዲያቆሙ እንዲነጋገሩና ኢትዮጵያ ውስጥ ዘላቂ ሰላም እንዲሰፍን የሚያደርግ መንገድ እንዲያገኙ ጥሬን አቀርብላቸዋለሁ ብለዋል። ኬንያ፣ አፍሪካ፣ ዓለም ኢትዮጵያ ውስጥ ሰላም ወርዶ ማየት ይፈልጋሉ አሉ ኬንያታ። በደብዳቤያቸው ማጠቃለያ የሰላም ጉዞን ለመጀመር ቀኑ ዛሬ መሆን አለበት። ኢትዮጵያውያን ራሳቸው ይበጀናል በሚሉት ሂደት ለማገዝ ዝግጁ ነን። ለዚህ የፕሬዝደንት ኡሁሩ ኬንያታ ደብዳቤ ትዊተር ላይ ምላሽ የሰጡት የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ አስተዳዳሪ ሰማንታ ፓወር የማንቂያ ጥሪ ብለውታል። የኬንያ ፕሬዝደንት ኡሁሩ ኬንያታ ኢትዮጵያ ውስጥ ስላለው ሁኔታ የማንቂያ ጥሪ እያሰሙ ናቸው። ውጥረት ማርገብና መደራደር እንደሚያስፈልግ እየተጣሩ ነው ብለዋል ፓወር። ይህ በእንዲህ እንዳለ የምስራቅ አፍሪካ አገሮች የጋራ ልማት ባለስልጣን ኢጋድ አባል አገሮች መሪዎች በኢትዮጵያ ቀውስ ጉዳይ ላይ እንዲመክሩ ለፊታችን ህዳር 7 2014 ዓ.ም ስብሰባ መጥራታቸውን የዩጋንዳ የውጭ ጉዳይ ሚኒስትር ደኤታ ኤኬሎ አሪያመን ጠቅሶ ሮይተርስ ዘግቧል። የዩጋንዳው ፕሬዝደንት ከጠቅላይ ሚኒስትር አብይ አህመድ ጋር እየተነጋገሩ መሆናቸውን ሚኒስትሩ ገልጸው የትግራዩ ቡድን ለድርድርና ተኩስ ለማቆም ዝግጁ አለመሆኑ ፕሬዝደንቱን አሳስቧቸዋል ማለታቸውን የዜና አውታሩ ጽፏል። በሌላ በኩል ግን ኢጋድ ዛሬ ባወጣው መግለጫ ተዋጊዎቹ የኢትዮጵያ ወገኖች ከግጭት እንዲታቀቡ በጸብ መፈላለጋቸውን በአስቸኳይ እንዲያቆሙና ተኩስ ማቆም በሚቻልበት ሁኔታ ላይ እንዲመክሩ መጠየቁን ሮይተርስ ዘግበዋል።